ዩናይትድ ስቴትስ በኢትዮጵያ ጉዳይ ስጋቷን ገልጣለች። የዩናይትድ ስቴትስ ኢትዮጵያ ውስጥ ባለው የውጥረት ሁኔታ ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ጆን ኪርቢ ከአሜሪካ ድምፅ ለቀረበላቸው ጥያቄ በሰጡት መልስ አስታውቀዋል። የቀድሞው የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ጆን ካርሰን በበኩላቸው ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምፅ በሰጡት አስተያየት በአገሪቱ የሚታየው ቀውስ በእጅጉ አሳሳቢ ነው ብለዋል። ለዝርዝሩ አሉላ ከበደ። በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ሕግን ማሻሻያ የመሳሰሉ ብሶቶች መልስ ለመስጠት መንግስት ቃል መግባቱን ፕሬዚዳንት ሙላቱ መስከረም ሀያ ለፓርላማ ያደረጉትን ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸው መንግስቱ ላቀረባቸው ሀሳቦች ተግባራዊነት በቁርጠኝነት እንዲንቀሳቀስ እንደሚያበረታታም አመልክተዋል። ኪርቢ በማከልም የኢትዮጵያ መንግስት ባለፈው ሳምንት መጨረሻ ላይ የደነገገውን የአስቸኳይ ጊዜ አዋጅ በተለይም ያለ ፍርድ ቤት ትእዛዝ ሰዎችን የመያዝ ነጻ፣ ሀሳብን መገደብ፣ ህዝባዊ ስብሰባዎችን ማገድና የሰዓት ላፊ ገደብን የመሳሰሉ የአስቸኳይ ጊዜ እርምጃዎቹን ተግባራዊ ለማድረግ የሚፈልግበት ሁኔታ ግልጽ እንዲያደርግ መንግስታቸው እንደሚፈልግም አስረድተዋል። እነዚህ እርምጃዎች ሥርዓትን ለመመለስ የታሰቡ ቢሆኑ እንኳ ነፃ ድምፆችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሰቶቹ መፍትሔ ከማግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት። የቀድሞ የዩናይት ስቴትስ የአፍሪቃ ጉዳዮች ረዳት ሚኒስትር ጆኒ ካርሰን በአሁኑ ወቅት ኦልብራይት ስቶን ብሪጅ ግሩፕ የተባለ ዓለም አቀፍ የንግድ ሥራዎች ንድፍ አውጪ ተቋም ከፍተኛ አማካሪ ሆነው በመስራት ላይ ናቸው። በበኩላቸው ስለ ኢትዮጵያ ወቅታዊ ጉዳይ ተጠይቀው ለአሜሪካ ድምፅ በሰጡት አስተያየት ኢትዮጵያ በጸጥታ ጥበቃው መስክ የዩናይት ስቴትስ ሁነኛ አጋርና በአፍሪቃም በእጅጉ አስፈላጊዋ አገር መሆኗን ገልጠው በአገሪቱ የሚታየውን ቀውስ ግን አሳሳቢ ነው ብለውታል። It's the second most populous uh, in sub Saharan Africa after uh, Nigeria. It is a country that is, has experienced uh, enormously positive economic growth over the last decade, uh, and it has been a very good uh, security partner uh, to it the በንዑስ አህጉሩም ሁነኛዋ የዩናይትድ ስቴትስ የጸጥታ አጋር ናት። በቅርቡ በአዲስ አበባና አካባቢው በኦሮሚያ ግዛቶችና ሌሎች አካባቢዎች የታየው ብጥብጥ ግን በእጅጉ አዋኪና አሳሳቢ ነው እየጨመረ የመጣው ያሉትን የጸጥታ እውከት ለመቆጣጠር መንግስት ያደረበትን ስጋት የሚያመላክት ነው ሲሉ የገለጹትን፣ ባለፈው ሳምንት መገባደጃ በኢትዮጵያ የተደነገገውን የአስቸኳይ ጊዜ አዋጅ አስመልክቶም ካርሰን የተሰማሩት ኃይሎች ጉዳይ በግልጽ ትኩረት የሚሻ ነው። ኢትዮጵያ በአንጻሩ ግን ዲሞክራሲን በማስፋፋትና በማጠናከር የሰብአዊ መብት አያያዟንም በማሻሻል መስራት ይኖርባታል ነው ያሉት። ፍ ንስሪ ንስ ር ኖ በተለያዩ የሀገሪቱ ክልሎች የሚታየው የጸጥታ ሁከትና አለመረጋጋት ከቀጠለ ግን በምጣኔ ሀብቱና በማኅበራዊው ጎራ የተገኙትን ውጤቶች ይጎዳል። ይሁንና ዲሞክራሲን በማስፋፋትና በማጠናከር የሰብአዊ መብት አያያዝን በማሻሻልና ለፖለቲካ ተዋናዮች የፖለቲካ ምህዳሩን ማስፋት ግድ ይላል። ያ ካልሆነ ግን እነኚህ ሁኔታዎች በአግባቡ ካልተያዙ ውጤቱ የአገሪቱን አቅም የሚያዳክም ነው ሲሉ የቀድሞ ዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ጆኒ ካርሰን ተናግረዋል።